ክፍል ሁለት ቁጥር አራት ነጥብ አምስት ልጆችን ባናገኝ ምን እናድርግ? ብዙ ባልና ሚስት ካገቡ በኋላ ልጅ የመውለድን ጉዳይ በራሱ ሁል ጊዜ እንደሚመጣ አድርገው ስለሚወስዱት ስለ ልጅ መውለድ አይጸልዩ ይሁንና የእግዚአብሔር ቃል እንደሚናገረው ልጆች ከእግዚአብሔር የሚገኙ ስጦታዎች ናቸው። ስለሆነም ሆነም እግዚአብሔር አንዴ ብዙ ተባዙ ምድርን ሙሏት ብሎ ለአዳምና ሔዋን ስለተናገረ ያገባ ሁሉ ይወልዳል ማለት እንዳልሆነ ከመጽሐፍ ቅዱስም ስለመካኖች ተጽፎ እናነባለን። በዘፍጥረት ሰላሳ ላይ ራሔል ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእህቷ ቀናችባት፣ ያዕቆብንም ልጅ ስጠኝ፤ ያዕቆብም ራሔልን ተቆጥቶ በአሁኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝኒ አላት። ራሔል ልትወልድ የቻለችው በእህቷ መቅናቷን አቁማ ከያዕቆብ የሚወለዱትን የራሷን አገልጋይ ልጆች በእርሷ ጭን ላይ እንዲወለዱ በማድረግና የአገልጋዩን ልጆች እንደ ራሷ ልጆች ወስዳ ስታሳድግና ያዕቆብን ሳይሆን እግዚአብሔርን መለመን ስትተጋ በመለመን ስትተጋ እግዚአብሔር ስላሰባት ተለመናትና ማህጸኗን ከፍቶ ጸነሰች፣ ሁለት ልጆችንም ልትወልድ ቻለች። ከዚህ በኋላ በላይ ካለው ከራሔል ታሪክ የምንማረው በበሽታ ምክንያት ሳይሆን በተፈጥሮ መካንነት ካለ ይህ ምክንያት ደግሞ በወንዶችም በሴቶችም ስላለ በወላዱ ባልና ምስት ከመቅናት የተዳር ጓደኛንም ለመካንነት ተጠያቂ አድርጎ ከመክሰስ እግዚአብሔርን በቀጥታ መለመን እጅግ ጠቃሚ ነው። ልጅ ከእግዚአብሔር ስለምኑ እንደ ሀና ለእግዚአብሔር ቅድሚያን ሰጥቶ ብትሰጠኝ መልሼ እሰጥሃለሁ በማለት መሆን አለበት። ለእግዚአብሔር ያልሆነ ልጅ ደግሞ ለእኛም አይበጀን። ሆኖም እግዚአብሔር አንዳንድ ወላጆችን ለተለየ አገልግሎት በመፈለግ አጥብቀው ቢጸልዩም ቢመኙም ልጅ ላይ ሰጣቸው ይችላል። ከዚህ በፊት ወደ አገራችን ለወንጌል ስራ ከመጡት ሚስዮናውያን መካኖች አይተናል። እነዚህ መካኖች እግዚአብሔርን ሳያማርሩ እና በትዳር ጓደኛቸውም ለክስ ሳይሰነዝሩ እናት አባት የሌላቸውን ልጆች ወስደው ሲያሳድጉና ለወግ ማዕረግ ሲያደርሱ አይተናል። እንዲሁም በኢትዮጵያ ኢትዮጵያውያንም መካኖች ይህንን ያደረጉና በኋላም ባሳደጓቸው ልጆች ሲባረኩና ሲጦሩ በአድናቆት አይተናል። ስለሆነም ለልጅ መውለድ ጸልዩ። ካላገኛችሁ ደግሞ እግዚአብሔር ለእኔ ዓላማ አለው ብላችሁ የሚከተሉትን አድርጉ አሌተሃ ሁለታችሁም የተጋባችሁት ለልጆች ብላችሁ ሳይሆን በመፋቀራችሁ ስለሆነ በፍቅራችሁ መጽናት አስፈላጊ ነው። ለልጅ በእግዚአብሔር ጸጋ እንጂ በሰው ፍላጎትና ፈቃድ የሚገኝ ስላልሆነ በእግዚአብሔር ሥራ ውስጥ ገብታችሁ አታማርሩ። ሐመሩሃ የጋብቻ ቃል ኪዳን ስትፈጽሙ በደስታና በሐዘን፣ በጤንነትና በህመም፣ በሀብትና በድህነት በምቾትና በመከራ አብሮ ለመኖር በእግዚአብሔር ፊትና በህዝብ ፊት የገባችሁትን ቃል ክዳን ለመፈጸም ትጉ። መ በጸሎት ብትተጉ አባት እናት የሌላቸውን ልጆች ሳታሳድጉ ስታሳድጉ እግዚአብሔር እናንተንም ሊያስብ ይችላልና የእርሱን ጊዜ ጠብቁ። ሰ በድብቅ ልጅ አገኛለሁ በማለት ዝሙት ብትፈጽሙ ሀፍረት ላይ ከመውደቃችሁም ሌላ ለትዳራችሁ ጠንቅ፣ እንዲሁም ለእግዚአብሔር ጠላቶች መሳለቂያ ትሆናላችሁ። አንዳንዶች ይህንን ያደረጉ የደረሰባቸውን የመራራ ፍሬ ጭማቂ በሕይወታቸው ሲጎነጩ ታይተዋልና። አራት ነጥብ ስድስት የልጆችን ስጦታ እንዴት እንቀበል? እንዴትስ እንያዛቸው? ልጆችን በጸሎት ከእግዚአብሔር ካገኘን በኋላ በምስጋና መቀበል ይኖርብናል። ያገኘናቸውንም ልጆች በሚገባ መያዝና መንከባከብ እንጂ እንደ አገራችን አባባል ልጅ በእድሉ ያድጋል በሚል ለመውለድ እንጂ ለማሳደግ ደንታ ቢሶች መሆን የለብንም። ልጆች ሁሉ በቁመት በጥበብ፣ በማኅበራዊና በመንፈሳዊ አንጻር ሊያድጉ ይገባል። ይህንንም በማሟላት ያላችሁ እናንተ ወላጆች ናችሁ እንጂ ልጆች አይደሉም። እድገት በሌላ አንጻር የእግዚአብሔር ስጦታ እንጂ በመሆኑ በኃይል ለማሳደግ ባትችሉም እድገታቸውን ለመግታት ወይም ለመርዳት በእናንተም በኩል ኃላፊነት ተሰጥቷቸዋል። ልጅን ሊሄድበት በሚገባው መንገድ ምራው፣ ባረጀም ጊዜ ፈቀቅ አይልም የሚለው ለልጆች ኃላፊነት እንዳለብን ያሳያል። ለልጅ በቁመት ማደግ መጠለያ፣ ልብስ፣ የተመጣጠነ ምግብ፣ እረፍት፣ ጫዋታ፣ ንጽህናውንና ጤንነቱን መጠበቅ ያስፈልጋል። ሉቃስ ሁለት ሀምሳ ሁለት ለልጅ በጥበብ ማደግ ደግሞ የእግዚአብሔርን ቃል ገና ከለጋነቱ አንስቶ በሚገባው መንገድ ለምሳሌ የመጽሐፍ ቅዱስን ታሪክ በመተረክና እግዚአብሔርን እንዲፈራ በማስተማር ለልጁ በመጸለይና ጸሎትን በማለማመድ በዚህም ሳይወሰኑ የቀለምና የሙያ ትምህርት እንዲያገኝ በማድረግና በመሳሰለው ማሳደግ ይቻላል። ዘዳግም ስድስት አንድ እስከ ስምንት ኤፌሶን ስድስት አራት ቆላሲስ ሶስት ሀያ አንድ ለልጅ በማኅበራዊ ኑሮ ማደግ ደግሞ እርሱን በማፍቀርና ሌሎችን እንዲያፈቅር በማስተማርና በማሳየት ከሌሎች መልካም ነገሮችን እንዲቀበል ሁሉ እርሱን መልካም ነገሮችን በአቅሙ እንዲያደርግ በማስተማር ከሌሎች ጋር እንዲደባለቅ በማድረግ በጨዋታ በማሳተፍ ምግቡን አብሮ ከሌሎች ልጆችና ሰዎች ጋር እንዲበላ በማድረግ በማኅበራዊ ኑሮ የጎን እድገቱን ማፋጠን ይቻላል ቲቶ ሁለት ሀያ አራት ለልጁ በመንፈሳዊ ኑሮ ማደግ ደግሞ እግዚአብሔርን እንዲያውቅ እግዚአብሔር አፍቃሪ መሆኑንና ሊከበር የሚገባ መሆኑን የኢየሱስ ስም በመጥራትና በቤተሰብ በእግዚአብሔር አምልኮ ጊዜ በማሳተፍ በእግዚአብሔር በኩል ሞገስ እንዲኖረው መርዳት ይቻላል። እንግዲህ እናንት ወላጆች ልጆቻችሁ በእጃችሁ ይዛችሁ ወደ ጌታ ኢየሱስ በአንደበት ምስክርነታችሁና ምሳሌያዊ የሕይወታችሁ የመጥራት ኃላፊነት ትልቅ እድል ተሰጥቷቸኋል። ስለሆነም ገና ምንም አያውቁም ምንም አላዩም ከምትሉት ከጥቂት ወራት ጀምሮ ከእናንተ ጋር በሚቆዩበት ዘመን ሁሉ በእግዚአብሔር ፍርሃት እንዲያድጉ እርዷቸው። ወላጆች ስለ ልጆቻቸው ማወቅ ያለባቸው ማቴዎስ 18 1 እስከ 7 የልጆች ችግር ከ19 የሚመነጩት ችግሮች ከ19 የሚመነጩት ከወላጆች ነው ይባላል። ምክንያቱም የልጆች ጠባይ የወላጆች ጠባይ ውጤት ነውና ልጆች ናቸው በማለት እንደፈለጋቸው አተናገሩ አትናገሩ። ስለሆነም እንዳታበላሿቸው በጥንቃቄ ተሙሉ። እያንዳንዱ ልጅ ማንነቱን ያውቃል። ለምሳሌ ለቅሶ ወላጆች ላይ ምን እንደሚያስከትል ያውቃል። በለቅሶ ደግሞ ከሚያስፈልገው ውጪ በማስገደድ የማያገኝ መሆኑን እንዲያውቅ አድርጉ። ልጆች እንዳያለቅሱ ብታስገደዷቸው ያደጉ በሚያሳዝን ሲያድጉ በሚያሳዝን ነገር እንኳ ማልቀስ አያውቁም። ልጆች የራሳቸው እልውና አላቸው። ከራሳቸው ውጪ ስለሆነው ዓለም ያውቃሉ፣ ይታዘባሉ። ልጆች ብዙ ጥያቄዎችን የሚያቀርቡት ለማወቅ ስለሚፈልጉ ነውና ጊዜ ሰጥታችሁ ጥያቄዎቻቸውን በሚገባ መልሱ። ያለበለዚያ ለልጆቻችሁ የምታውቁትን አላውቅም ብላችሁ ደጋግማችሁ ከመለሳችሁ እነርሱም አጸፋውን እናንተ ጥያቄዎችን ስታቀርቡላቸው አናውቅም ይላሉና ልጆች ሳጠፉ አጠፍተው ትክክሉን ስናገሩ ከቀጣችኋቸው ወደፊት እውነቱን አይነግሯችሁ ስለሆነም ውሸትን ይማራሉ አስፈላጊ ሆኖ ተደጋጋሚ ጥፋት ካደረጉ አስረድታችሁ ቅጣት መስጠት ተገቢ ነው ሆኖም አንድ ወላጅ ሲቀጣ ሌላኛው ወላጅ ጣልቃ መግባቱ ልጆች ለቤተሰቡ ጥቅም የወጣውን ህግ ለማክበር ጥርጣሬ አድሮባቸዋል። ሆኖም ቅጣቱ አግባብ መስሎ ካልታየ በኋላ ወላጆች ብቻቸውን ሊነጋገሩበት ይችላል። ከልጆች መካከል በአስተዳደግ በአስተሳሰብ፣ በመንፈሳዊነት፣ በእውቀት ልዩነት ሊኖር እንደሚችል አውቆ በአንድ ልጅ ሌላውን አለመለካት ተገቢ ነው። ይህ ካልሆነ ቅናትና ጥላቻ በወላጆች መካከል ይፈጠራል። ልጆች ትንሽም ራሳቸውን ሲያሻሽሉ ለሰሩት ጥሩ ነገር መልካም ቃል መናገር መልካም ነው። ሐቀኛ ሙገሳ ማንንም ጎቶ አያውቅምና ልጅን መንቀፍና መቀለጃ ማድረግ የበታችነት ስሜት እንዲያድርበት ያደርጋል። ደካማ ጎኑን ለማሻሻል ከሆነም ከደካማ ጎኑ ከመጀመር ጠንካራ ጎኑ ከመጀመር ከጠንካራ ጎኑ መነሳት ጠቃሚ ነው። ልጅ ስድስት ዓመት እስኪሞላው ከወላጆች በተለይ ከእናት እየተለየ ወደ ጨዋታው ያደላል። ራስ ወዳድነት ወይም የኔባይነት ባይነት ያጠቀዋል። ስለሆነም ለሌሎች እንዲያስብ መርዳት ጥሩ ነው። ልጅ በዚህ ዕድሜ ውስጥ ከመቶ ሰማኒያ ያህል ጠባዊ የሚመሰረትበት ስለሆነ ብዙ በስዕልና በታሪክ መልክ የእግዚአብሔርን ቃል ማስተማርና ከመጥፎ አርአያነት ወላጆችና ታላቆች ልጆች ራሳቸውን መጠበቅ አለባቸው። ልጆች ከሰባት እስከ አስራ ሁለት ዓመት ድረስ ወደ ተመሳሳይ ጾታና ወደ ሌሎች አዋቂዎች ሰዎች ያደላሉ። ስለ ጓደኛነትም ያስባሉ። በዚህ ጊዜ ወላጆች ጓደኞቻቸውን እንዲለዩ መርዳት አለባቸው። ከአስራ ሶስት እስከ አስራ ዘጠኝ ዓመት የጉርምስና ጊዜ ልጆች ከሌሎች ጋር ባላቸው ማኅበራዊ ተሳትፎና ተቀባይነት አኳያ ወደ ተቃራኒ ጾታ የሚያደሉበትና ለወላጆች ትኩረት የማይሰጡበት ጊዜ ነው። በዚህ ጊዜ በኃይል ሳይሆን በፍቅር ልጆችን ወደ ትክክለኛው አስተሳሰብ ለመመለስ ከወላጆች ትልቅ ልበሰፊነት ይጠይቃል። ልጆች ኮሌጅ ሲጨርሱ ወይም ከዚያም ትምህርት ደረጃ በታችም ሆነው ስራ ሲይዙና ከቤተሰብ ጋር ሲኖሩ ለአባት ወይም ለእናት እንደ ተወዳዳሪ ሆነው ሊታዩ የሚችሉበት ጊዜ አለ። በዚህ ጊዜ ወላጆች ያላቸውን ግንኙነት ወደ ቦታው ለመመለስ በትህትና በይቅርታና በእርቅ መንፈስ ወደ ልጆቻቸው መቅረብና እንደ አዋቂ ቆጥሮ ማነጋገር ያስፈልጋል። ወላጆች ለልጆቻቸው ኃላፊዎች ናቸው። ኤፌሶን ስድስት አንድ እስከ አራት ልጆች ሸክም አይደሉም። ከተወለዱ በደንብ እናሳደጋቸው። ወላጆች የልጆቻቸውን ህይወት መቅረጽና እንደ ታላቅ እድል መቅረጽን እንደ ታላቅ እድል ሊቆጥሩት ይገባል። ምሳሌ 31 አንዳንድ ወላጆች የልጆቻቸው ኑሮ እንዲሳካ ኃላፊነትን ለመቀበል እንዲችሉና አገልግሎትን እንዲረከቡ ማስተማር አለባቸው። ሁለተኛ ጢሞቴዎስ አንድ አምስት ሁለተኛ ጢሞቴዎስ ሶስት አስራ አራት እስከ አስራ አምስት። ስለሆነም ለልጆቻችሁ እንደ የስሜታቸውና ችሎታቸው ስራ አከፋፍሏቸው፣ አሰሯቸው። የራሳቸውን አልጋ እንዲያነጥፉና አንዳንድ ነገሮችን በቤት እንዲያደራጁ ምከሯቸው። ልጆች ውሳኔ ማድረግን እንዲማሩ አንዳንድ ውሳኔ እንዲያደርጉና አንዳንድ ግለኝነታቸውንም ፍቀዱላቸው ፍቀዱላቸው። በውሳኔ ብሳሳቱ በመንቀፍ ፈንታ ምክንያቱን ማስረዳቱ ለወደፊት በራሳቸው እንዲተማመኑ ይረዳቸዋል። በእግዚአብሔር ፊት እኛና ልጆቻችን እኩል ነን። ልጆቻችን ብናከብራቸው ያከብሩናል። በጓደኞቻቸውና በሌሎች ሰዎች ፊት ባናዋርዳቸው ለእድገታቸው አስተዋጽኦ እናደርጋለን። ለልጆቻችሁ ሰብአዊ ፍጡር መሆናቸውንና ፍጹም አለመሆናችሁን ንገሯቸው። ስትሳሳቱም ስህተታችሁን አትደብቁ። በዚህ መንገድ ልጆቻችሁ ብሳሳቱም ከልክ በላይ አይጨነቁም፣ ከስህተታቸው ለመማር ይችላሉ። ልጆች ስለ ሌሎች አባባል እንዳይጨነቁ አስተምሯቸው። ሁሉን ሰው ማስደሰት አይቻልምና፣ እዚህ ላይ ሁሉን ለማስደሰት የጣሩ አባት አባትና ልጅ እንደታል እንዳል እንደታ እንዳልተሳካላቸው የሚገልጽ ተረት ልንገራችሁ በአንድ አገር አንድ አባትና ልጅ አህያ እየነዱ ወደ ገበያ ሲሄዱ ያዩአቸው ሰዎች እነዚህ ሰዎች እንዴት ሞኞች ናቸው አህያው ባዶ እግሩን እየሄደ እነሱ በእግራቸው ይሄዳሉ። ስሏቸው አባትየው ልጁን በአህያ ላይ እንዲወጣ አደረገና መጓዝ ይጀምራል። ሌሎች ሰዎች ይህን ያዩ አባት በእግሩ እየሄደ ልጅ በአህያ ላይ እንዴት ይሄዳል? ይላሉ። እነሱን ለማስደሰት አባትም በአህያው ላይ ወጣና ይቀመጣል። በአህያው ላይ ሆነው ሁለቱም ሲጓዙ ያንን የተመለከቱ ሌሎች ሰዎች ደግሞ እንዴት ያሉ ግፈኞች ናቸው፣ አህያው ላይ ለሁለት ሆነው የሚሄዱ ብለው ሲተችዋቸው እነሱን ደግሞ ለማስደሰት አህያቸውን ተሸከሙ ይባላል። እንግዲህ ሁሉን ለማስደሰት መሞከር በይሉንታ አ ያሸክማልና፣ ሁሉን ማስደሰት የማይቻል መሆኑን አስተምሯቸው። በመጨረሻም በዘፍጥረታ አንድ 28 ላይ ብዙ ተባዙ ምድርንም ሙሏት የሚለውና በመዝሙር 127 ቁጥር 3 ላይ ልጆች የእግዚአብሔር ስጦታ ናቸው ተብሎ የተጻፈውን በመጥቀስ የወልድ ቁጥጥር ማድረግ የለብንም የሚሉ አሉ ሌሎች ደግሞ የገንዘብ አቅሙና ጤንነቱም እያላቸው ከአንድና ሁለት ልጆች ባስተቀር አልወልድም የሚሉ ክርስቲያኖች እንዳሉ የታወቀም ቢሆንም በእኔ እምነት ልጆች የእግዚአብሔር ስጦታ መሆናቸውን በመቀበል ስጦታዎችን ደግሞ ሲያስፈልገን ብቻ ብንቀበል የወላጅነት ኃላፊነታችንን መወጣት ነው ብላለ። ይህም ልክ ውሃ፣ ፀሐይ የእግዚአብሔር ስጦታ ቢሆኑ የሚበቃንን ከወሰድን በኋላ አስፈላጊ በማይሆኑበት ጊዜ ለጊዜው በቃን ማለት እንዳለ ሁሉ የልጆችንም ስጦታ እያረፍን ብንቀበል ጥቅም አለው። በአንደኛ ጢሞቴዎስ አምስት ስምንትና በዘፍጥረት አንድ ሃያ ስምንት ላይ እንደምናነበው በኑሮ ውስጥ የእግዚአብሔር ድርሻ እንዳለ ሁሉ የሰውም ድርሻ አለና በነገር ሁሉ ማስተዋልን እግዚአብሔር ይስጣችሁ። ልጆችም ለወላጆች ማድረግ ያለባቸው ልጆች ወላጆቻቸውን ሊያከብሩና በሁሉ ልታዘዟቸው ይገባል። ዘጸአት 20 12 ኤፌሶን 6 1 እስከ 3 ቆላሲስ 3 20 ችግሮች ወላጆቻቸውን መርዳትና መጦር ይጠበቅባቸዋል። ዮሐንስ 19:26-27 ማርቆስ 7:10-13 አንደኛ ጢሞቴዎስ 5:4 አንደኛ ጢሞቴዎስ 8:16 አባትና እናትን ከማስከፋትና ከማሳደድ የአባትና የእናትን ትእዛዝና ምክር መስማት ያስፈልጋል። ምሳሌ አራት አንድ እስከ ሶስት ስድስት ሃያ እስከ ሃያ ሶስት 19:26 ይህን ቢያደርጉ ከወላጆቻቸው መርቃትን ከእግዚአብሔር በረከትን ይቀበላሉ። እነርሱም ባሳዩት ምሳሌ ወደፊት አገብተው ልጅ በሚያገኙበት ጊዜ ከልጆቻቸው መልካም ብድራትን በመቀበል የዘሩትን ይሰበስባሉና ገላትያ 6:9 አራት ነጥብ ሰባት ከጋብቻ በኋላ ከወላጆችና ከቤተ ዘመዶች ጋር ግንኙነትን በምን ሁኔታ እንቀጥል? አንዳንዶች ወላጆች ለተጋቢዎች የሚጠቅሙ አሉ። ለምሳሌ ዮቶርና ባለቤቱ ልጃቸውን የሙሴን ምስትና ልጆቹን እርሱ በሌለበት ጊዜ በጥሩ ሁኔታ ጠብቀው ለሙሴ እንዳመጡለትና ሁሴንም አማቱ እንደመከረው ዘሐልቁ 18 1 እስከ 27 ልክ እንደ ሩት አማት ኑሃሚን መልካም አሳቢ የሆኑ የትዳር ጓደኛ ወላጆች አሉ። እንደነዚህ ያሉ አማቾችና አማቶችን እግዚአብሔር ያብዛላችሁ እንላለን። ይህ ግን ብዙ ጊዜ አይሆንም። እንደተወለደ ወዲያውኑ እትብቱ ያልተቆረጠለት ሕፃን እንደማያድግ፣ ከወላጆች ያልተላቀቀ ትዳርም እንደሚገባው አያድግም። ስለዚህ ነው የእግዚአብሔር ቃል ሰው አባትና እናቱን ይተዋል ከምስቱም ጋር ይጣበቃል ሁለቱም አንድ ሥጋ ይሆናሉ የሚለው ማቴዎስ 19 አምስት እስከ ስድስት ዘፍጥረት ሁለት ሀያ አራት ችግሮች አንደኛ ወላጆች ወይም ቤተ ዘመድ አብረው ስኖሩ ሳይጠየቁ ምክር ሳይሰጡ ይሰጣሉ ያገቡትንና አዋቂነት ደረጃ የደረሱትን ባልና ምስት ሁልጊዜ እንደ ልጆች ይቆጥራሉ፣ ያዛሉ። በዚህ ጊዜ ሁለት አዛዥ በቤት ውስጥ ይኖረና አንዱ ለአንዱ የትዳር ጓደኛ ችግር ይፈጥራል። ሁለተኛ በጠባያቸው በደንብ ለማያውቋቸው ላይመቹ ይችላሉ። ሶስተኛ በቤት ውስጥ አብረው ሲኖሩ ባልና ምስት ነጻነት እንዳይኖራቸው ያደርጋሉ። አራተኛ በትዳር ጓደኞች የኢኮኖሚ ቀውስ ሊያስከትሉ ይችላሉ። አምስተኛ በልጆች አስተዳደግ ጣልቃ ይገባሉ። አማኞች ካልሆኑ መጥፎ ምሳሌ ይሆናሉ። ስድስተኛ የባልና ሚስት ምስጢረኛነት ለትዳር ጓደኛ እንዳይሆን እንቅፋት ሊሆኑ ይችላሉ። ሰባተኛ ለምዛመዱት የትዳር ጓደኛ ያደላሉ አሉባልታ በማቃበል ሊያጣሉ ይችላሉ። መፍትሄ አንደኛ፣ ምንጊዜም ተጋቢዎች የትዳር ጓደኞቻቸውንም ሆነ የራሳቸውን እናትና አባት ማክበርና መውደድ ይገባቸዋል ኤፌሶን 6:2። ሁለተኛ፣ ራሳቸውን መርዳት የማይችሉትና ወይም የራሳቸውን ገቢ የሌላቸውን ወላጆቻቸውን ባልና ምስት ተመካክረው በውጪ መርዳት ያስፈልጋል። ይህም በቤታቸው ወይም በአቅራቢያቸው በማኖር ቢሆን ካልተቻለ በተለየ ክፍል በማኖር ይርዱ ገንዘብ የመስጠት ጉዳይ ከሆነ ዘመዳቸው ባልሆኑ የትዳር ጓደኛ በኩል ብሰጥ ይሻላል አንደኛ ጢሞቴዎስ አምስት አስራ ስድስት ሶስተኛ ወላጆች አላግባብ ሲሆኑ እያንዳንዱ የራሱን ወላጅ ዘመድ ቢመክር መልካም ነው አራተኛ እህትና ወንድሞችን አምጥቶ ቢያስተምሩ በቤቱ ህግ እንዲተዳደሩ ቢያደርጉ ይቀላቸዋል። አምስተኛ በምስጢር የትዳርን ጓደኛ ሳያውቁ ዘመዶችን መርዳት ሳያሳውቁ ዘመዶችን መርዳት የባልና የምስትን መልካም ግንኙነት ስለሚጎዳ ከዚህ መቆጠቡ መልካም ነው። ስድስተኛ በትዳር ውስጥ ጣልቃ መግባትን አለመፍቀድ ባልና ምስት ነፋስ እስከማይገባ ድረስ መጣበቅና እኛ አንድ ስጋ ነን እኔን የሚወድ የትዳር ጓደኛዬን አክፋፋብኝ ብሎ የራስን ወላጅ ወይም ዘመድ አስፈላጊ በሚሆንበት ጊዜ በፍቅርና በትህትና መናገር ጠቃሚ ይሆናል። ሆኖም ይህ ስለተባለ አንዳንድ ጊዜ በቤታቸው ሁኔታዎች ሳይመቻቹ ሲቀሩ ለተወሰነ ጊዜ ባልና ሚስት በወላጆች ቤት መቀመጥ ወላጆችም ስታመሙ ለተወሰነ ጊዜ ወደ ቤት አምጥቶ ማስቀመጥ ጨርሶ አስፈልግም ማለት እንዳልሆነ ሊታወቅ ይገባል። አራት ነጥብ ስምንት ገንዘባችንን እንዴት ብናስተዳድር ይሻላል? የእግዚአብሔር ቃል እንደሚያስተምረው ባልና ሚስት ቢኖሩ ገንዘባቸው ወይም ገቢያቸው ለራሳቸውም ሆነ ለቤተ ክርስቲያን፣ ለችግረኞችም የሚተርፍ ይኖራቸዋል። ሆኖም ብዙውን ጊዜ ባልና ሚስት ከመጋባታቸው በፊት በወላጆች ኃላፊነት ስለኖሩ ወይም በጋራ ሳይሆን በላጤነት ስለኖሩ ወደ ትዳር ዓለም ሲገቡ ከሚያጋጥሟቸው ችግሮች አንዱ የገንዘብ አያያዝ ነው። አንድም ገንዘብ አይበቃቸውም ወይም ሁሉንም በአንዴ ውድ የሚያደርጉትና የሚተርፋቸው አይኖርም። ስለሆነም የገንዘብ አያያዝ ችግሮቹን ማወቅና መፍትሄዎቻቸውንም አይቶ በተግባር ላይ ማዋል ይጠቅማል። ችግሮች የክርስቲያኖች ገንዘብ ወይም ሀብት በአደራ የተሰጠ መሆኑን አለማወቅና ለጌታ ስራ አለመስጠት ሉቃስ 12 42 ምልክያስ 3 8 እስከ 9 ሃጌ 1 6 ቁጥር 9 እስከ 11 ባለ አደራ ታማኝና ጠቢብ መሆን ይገባዋል። በዚህ አይነት ከእግዚአብሔር የሚሰረቀው ገንዘብ ለበረከት ሳይሆን መርገም ይሆናል። ሁለተኛ የገንዘብን አያያዝ አለማወቅ ወይም የባጀት ልምድ አለመኖር። ሶስተኛ ገንዘብ መደባበቅ የተለየ ቦታ ማስቀመጥና ሌላው እንዲጠራጠር ምክንያት መሆን። አራተኛ በአቅም አለመኖር ወይም እንደ ሌሎች ለመኖር ውድድር ውስጥ መግባት። አምስተኛ በድብቅ ወዳጅ ዘመዱን ችግረኞችን መርዳት። ስድስተኛ የገበያን ሁኔታ አለማወቅ ወይም ጥናት አለማድረግና በዚያው መጠን በጀቱን አለማሻሻል። ሰባተኛ በዕዳ መነከር። ስምንተኛ በገንዘብ ፍቅር መያዝ እና ቤተሰብን ማስራብና እንዲታረዙ ማድረግ። ዘጠነኛ ገንዘብን ማን እንደሚይዝ ተወያይቶ አለመወሰን። አስረኛ ምስት ስራ ይዛ ለባሏ አላካፍልም እኔን ማስተዳደር የእርሱ ፈንታ ነው ስትል ወይም የራሷን ምቾት በመፈለግ ራሷን በማጋገጥ ብቻ ብትጨርሰው፣ ወይም ባል ገንዘቡ የኔ ነው ምስት አገባትም ስል ለራሱ ጥቅሞች ብቻ ሲያውለውና የመሳሰሉት ችግሮች ናቸው። መፍትሄዎች፣ አንደኛው አስራት በማውጣት ገንዘብ ይባረካል። መልኪያስ 3:10 እስከ 12 ሉቃስ 6:38 የሐዋርያት ሥራ 20:35 ሉቃስ 16:9 ሁለተኛ የአስር አስር ስልሳ ሀያ ፎርሙላን በስራ ላይ ማዋል ማለትም ከመቶ አስሩ አስራት፣ ከመቶ አስሩን ለተጠባባቂ፣ ስልሳውን ለቤት አውጡ፣ ሀያውን ለቤት ክራይ ወይም ለቤት ዕዳ ወይም ለተቀማጭ ማዋል። ሆኖም እንደ ሁኔታው ፎርሙላውን መለዋወጥ ጥሩ ነው። ሶስተኛ ሁለቱ ተማክረው ባጀት አዘጋጅተው መጠቀም፣ በየጊዜው የገበያውን ሁኔታ እንደያዩ ልዩነቱን ማስተካከል። በጀቱ ከገቢው ማነስ ወይም እኩል መሆን እንጂ መብለጥ የለበትም። አራተኛ የጋራ ባንክ ህሳብ ከፍቶ ማስቀመጥ ወይም ግልጽ በሆነ ሁለቱም በሚያውቁት ቦታ ይቆመጣል። አምስተኛ ባንድ ጊዜ ሁሉን ለማድረግ ከመሞከር ቅደም ተከተል አውጥቶ በዚያው መሰረት መመራት። ስድስተኛ በተቻለ መጠን ለአላቂ ነገር እዳ ውስጥ አለ መግባትና ለቋሚ ነገር እዳ ቢገቡም በየጊዜው መክፈል እንጂ እዳን አለመቆለል። ሰባተኛ፣ ገንዘቡን የሚይዘው የትዳር ጓደኛ ብለይና በየወሩ የት እንደዋለ ስሌት ቢያቀርብ። ስምንተኛ፣ ተመካክሮ ለሚስት ወይም ለባል የክስ ገንዘብ የኪስ ገንዘብ ብለይ። ዘጠነኛ፣ ልጆች በተቻለ መጠን ስለ ወላጆች ገቢ በአጠቃላይ እንዲያውቁና በአቅም መኖር እንዲማሩ በቃልና በምሳሌነት ማስተማር። አስረኛ ችግረኞች ለሆኑ ወላጆች ወይም ዘመዶች ወይም ሰዎች ተመካክሮ መርዳት። ሆኖም የራስን ቤተሰብ አስርቦ ወይም አራቁቶ መሆን የለበትም። እንደኛ ጢሞቴዎስ አምስት ስምንት ከላቲያ ስድስት አስር። አስራ አንደኛ እግዚአብሔር ኃይልና ብቃት ይሰጠናል ብሎ በእግዚአብሔር መታመን ፊልጵስዎስ አራት አስራ ዘጠኝ ማርቆስ ዘጠኝ ሀያ ሶስት አስራ ሁለተኛ ባልና ምስት አንድ ስጋ ናቸው የሚለው በገንዘቡም አንድ መሆናቸውን እንደሚያመለክት አውቆ ሁሉን የጋራ አድርጎ መያዝ። አካሄዳችሁ ገንዘብን ባለመውደድ ይሁን ያላችሁ ይብቃችሁ ስለሚል በአቅም መኖር ዕብራውያን አስራ ሶስት አምስት።